የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 13 2014 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች ተመልካቾችና የዌብና ማኅበራዊ መገናኛዎች ተከታዮቻችን እንደምናመሻችሁ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ ቡራዩ ውስጥ ታቦት በመሸኘት ላይ በነበሩ ሰዎች ላይ ፖሊስ ከፈተ በተባለ ጥቃት ሁለት ሰዎች መገደላቸው ተዘግቧል ዛሬ ጓደኞች የሁላ ሳይቀር ማስለካች እየተበተነ ነበረ። ቀጥሎ ደግሞ ይሄ ነገር ማለት ነው የዚህ የክልሉ አስተዳደር ነው እንጂ ተጠያቂ መሆን ያለበት ህዝቡ አይደለም። ሲጀመር እንደዚህ አይነት ጠባይ አላቸው። ልክ አቦቱ ወጥቶ ሲገባ ሊደርስ ሲል ነው እንደዚህ አይነት ችግርን የሚያመጡት በየአመቱ ማለት ነው። አንዴ ሲላቸው በባንዲራ ይላሉ፣ አንዴ ልብስ ለምታረጋላችሁ ይላሉ። ስፍራው ላይ ነበር ካሉ እማኝ የተቀነጨበ ድምፅ ነው የሰማችሁት። በሌላ በኩል ደግሞ ከደቡብ ሱዳን ተነስተው ድንበር አቋርጠው ጋምቤላ ውስጥ ጥቃት የፈጸሙ የሙርሌ ጎሳ አባላት ስምንት ሰው መግደላቸው ንብረትም መዝረፋቸው ተገልጿል እና ጥቃት የፈጸሙባቸው ያው እናቶች የሚመላለሱበት አምቡላንስ ውስጥ የነበሩት ሰዎች ላይ ነው የተኩሰው። ሹፌሩን ጨምሮ ስምንት ሰዎች ወደ አሁኑ ነው የሞቱ። ሌላ ደግሞ እዛ አካባቢ የነበሩት ሌሎች አምስት ሰዎች ከባድ አደጋ ደርሰባቸዋል። ጥቃቱ የተፈጸመው አኮቦ ወረዳ ውስጥ ነው። የክልሉ ፖሊስ ኮሚሽነር አቡላ ኡባንግ ከሰጡት ማብራሪያ የተቀነጨበ ነው የሰማችሁት። እነዚህና ሌሎችም ዘገባዎችን በመጽሔቱ ክፍለ ጊዜ ይዘናል። የተከበራችሁ ተመልካቾች፣ አድማጮች፣ ተከታዮቻችን ዝግጅቶቻችንን በዌብሳይታችንም በቀጥታ መከታተል ትችላላችሁ። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው አድራሻችን። በፌስቡክ ላይቭም አት ቪኦኤ አምሐሪክ ላይ እንገኛለን። ፕሮዲውሰሯ ብርሃን ኃይሉ፣ ቴክኒሽያኑ ኔልሰን ሎፔዝ፣ እንዲሁም የድምፅና የቪዲዮ አቀናባሪው የስቱዲዮ ላይቭ ስርጭት ቻርልስን ሞኪ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ጽዮን ግርማ፣ ሁላችንም እስከ ምሽቱ አራት ሰዓት በሚተላለፈው ስርጭት ዝግጅቶቻችንን አጠናቅን ቀርበናል። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ለጥምቀት በዓል የወጡ ምዕመናን የማህደር መለኮት ወይብላ ቅድስት ማርያም የሚካኤል ታቦታትን አጅበው ይጓዙ በነበረ ወቅት ከባንዲራ ጋር በተያያዘ ከፖሊስ ጋር በተፈጠረ ግጭት ሁለት ሰዎች መገደላቸውን ስፍራው ላይ የነበሩ የአይን እማኝነን ያሉት ሰዎች ተናግረዋል። ችግሩ የተፈጠረው በቡራዩ አስተዳደር ስር በሚገኘው አንፎ ተብሎ በሚጠራው አካባቢ ነው። የሁለቱን ሰዎች መገደል ያረጋገጠው የኢትዮጵያ መንግስት ስለደረሰው ጉዳት ጥልቅ ሐዘን ገልጿል። የተፈጠረውን ሁኔታ እንደሚያጣራና በአድራጎቱ ተጠያቂ የሆኑትን ህግ ፊት እንደሚያቀርብም አስታውቋል። ከደቡብ ሱዳን ድንበር አቋርጠው ጋምቤላ የገቡ የሙርሌ ታጣቂዎች የአካባቢውን ስምንት ሰዎች መግደላቸውንና አምስት ማቁሰላቸውን የክልሉ ፖሊስ አስታውቀዋል። ታጣቂዎቹ በኑዌር ዞን አኮባ ወረዳ ውስጥ በነዋሪዎች ላይ ፈጽመዋል ያሉትን ጥቃት ማድረሳቸውን የገለጹት የጋምቤላ ክልል ፖሊስ ኮሚሽነር አቡላ አቡላ ኦባንግ ባለፈው ሳምንት ሁለት ህጻናትን ጠልፈው መውሰዳቸውን ከሰባ በላይ የራስ ቀንድ ከብት መዝረፋቸውንም ተናግረዋል። የክልሉ ልዩ ኃይልና ሚሊሻ በአካባቢው ጸጥታ የማስከበር ስራ እያከናወኑ መሆናቸውን ነገር ግን ተጨማሪ ትኩረት እንደሚያስፈልግ ኮሚሽነሩ ገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴቫን ዱዣሪክ በትናንትናው ዕለት በነበራቸው ዕለታዊ ጋዜጣዊ መግለጫ እንደ ኤሮፓ አቆጣጠር ከታህሳስ 14 2021 ዓ ም ጀምሮ ላለፉት አምስት ሳምንታት አፋር ክልል ላይ እየተካሄደ ባለው ግጭት ምክንያት በሰመራ ባላ መቀሌ በኩል ወደ ትግራይ ምንም አይነት የረድኤት አቅርቦት አልደረሰም ሲሉ አስታወቁ። ቃል አቀባዩ ከባለፈው ነሐሴ ጀምሮ ምንም አይነት ነዳጅ ወደ ክልሉ እንዳልገባ በመግለጽ የእርዳታ ድርጅቶችም የነዳጅ አቅርቦት አያገኙም ብለዋል። በዚህ የተነሳም የተባበሩት መንግስታት ድርጅትና አጋሮቹ የምግብ የመድኃኒትና የአልሚ ንጥረ ነገሮች አቅርቦትን ለመቀነስ ቀናቶችን፣ ለማሸጋገር እና ለመሰረዝ መገደዳቸውን አስታውቀዋል። በሰሜን ኢትዮጵያ ትግራይ ክልል ያለው ሁኔታ መባባሱ በዚያ የሚኖሩ የኤርትራ ስደተኞችን ለከፋ ችግር መዳረጉን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር አስታወቀ። ሀብታሙ ስዩም የተቋሙን መግለጫ ተመልክቶታል። ዛሬ በጀኔቫ የመንግስታቱ ድርጅት መስሪያ ቤት ጋዜጣዊ መግለጫ የሰጡት የስደተኛ ኮሚሽኑ ቃል አቀባይ ቦሪስ ቺሼሪኮቭ በትግራይ በሚገኙ የስደተኛ ጣቢያዎች ውስጥ የተጠለሉ ኤርትራውያን ስደተኞች እየተጋፈጡት ያለው እየተባባሰ የመጣ ችግር ተቋማቸውን በጥልቅ እንዳሳሰበው ተናግረዋል። ባለው የጸጥታ ሁኔታ ምክንያት ለሶስት ሳምንታት ያክል ለመንቀሳቀስ ተቸግረው የነበሩት የተቋሙ ሰራተኞች በስደተኛ ጣቢያዎች ውስጥና አቅራቢያ የአየር ቦምብ ጥቃት ከደረሰ ወዲህ ለመጀመሪያ ጊዜ በማይ አይኒና አዲሃሩሽ የስደተኛ ጣቢያዎች ከሰሞኑ ደረሱ ያውሱት ቃል አቀባዩ የሰራተኞቹ ቡድን ስደተኞች በፍርሃት ተውጠው በቂ ምግብ ለማግኘት ተቸግረው እንዳገኛቸው አውስተዋል። ከዚህ በተጨማሪም በጣም ጥቂት ምናልባትም የለም ሊባል በሚችል ደረጃ ለመድኃኒትና ንጹሕ አቅርቦት ችግር ስደተኞቹ እንደተጋለጡም ተናግረዋል። ስደተኞቹ ለተቋሙ ባለፉት ስድስት ሳምንታት ከ20 በላይ ሰዎች ሊድኑ በሚችሉ ሕመሞች መሞታቸውን ይህም ከሁኔታዎች መባባስ በተለይ ደግሞ ከመድኃኒትና የጤና አገልግሎት እጦት ጋር የተያያዘ መሆኑን ስለመናገራቸው ገልጸዋል። በጣቢያው ያለው ክሊኒክ ከጥር ወር መጀመሪያ ቀናት ጀምሮ ያሉት መድኃኒቶች ማለቃቸውን ተከትሎ እንደተዘጋም በመግለጫው ላይ ተወስቷል። የነዳጅ እጥረት ውሃ በቁፋሮ ለማውጣት አሊያም ደግሞ በመኪና ጭኖ ወደ ጣቢያው ለማድረስ እንዲቸግር ማድረጉን የጠቀሰው ተቋሙ ስደተኞቹ እየነጠፈ የሚገኝ ወራጅ ውሃ እንዲዞሩ እንዳደረገም ይህም ለውሃ ወለድ በሽታዎች ስጋት እንዳጋለጣቸው ተናግሯል። ከተደጋጋሚ ጥረቶች በኋላም አቅርቦቶችን ወደ ክልሉ ለማንቀሳቀስ አለመቻሉ የረሃብ አደጋ ስጋት እንዲያይል ማድረጉን የጠቁመው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ሁሉም ተፋላሚዎች የተኩስ አቁም አድርገው ከ25000 የሚልቁ ስደተኞችን በፈቃደኝነት ኢትዮጵያ መንግስት ወዳዘጋጀው በአማራ ክልል ዳባት ወደሚገኘው አዲስ መጠለያ ጣቢያ ለመውሰድ መተላለፊያ እንዲፈቅዱለት ጥሪ ማቅረቡን አስታውሰዋል። ለውጥ ግን እስካሁን አለማየቱን ተቋሙ ገልጿል። ምግብ መድኃኒትና ነዳጅ በአስቸኳይ ካልገቡ ድጋፍ ወደሚያገኙበት ስፍራ ካልተወሰዱ ተጨማሪ ስደተኞች ሊሞቱ እንደሚችሉ ያስታወቀው ድርጅቱ ሁሉም ተፋላሚዎች ሲቪሎችን እንዲከላከሉ፣ የስደተኞችን ጨምሮ የሁሉም ሰዎች ሰብአዊ መብቶችና መሠረታዊ ነጻነቶችን እንዲያከብሩ ጠይቋል። ስደተኞች በዚህ ግጭት ውስጥ ታጋቾች ሊደረጉ አይገባም በማለትም አክሏል። አፄ ምኒሊክ በአድዋ ጦርነት ላይ የተዋጉበት ጎራዴ ከዩናይትድ ስቴትስ ወደ ኢትዮጵያ መመለሱ ተገለጠ። የኢትዮጵያ ዜና አገልግሎት ያጠናቀረውን ዘገባ መለስካቸው አመሃ እንደሚከተለው ያቀርበዋል። የኢትዮጵያ ዜና አገልግሎት ዛሬ ባሰራጨው ዜና አፄ ምኒሊክ በአድዋ ጦርነት የተዋጉበት ጎራዴ ከአሜሪካ ወደ ኢትዮጵያ መመለሱን አስታወቀ። በወቅቱ ከጎራዴው ጋር ተዘርፎ የነበረ የእንጨት መስቀልም እንደተመለሰ ዜናው ይናገራል። ከእነዚህ ቅርሶች በተጨማሪም ቀዳማዊ አጼ ኃይለሥላሴ የተላላኳቸው ደብዳቤዎች፣ ፎቶግራፎች፣ ፖስት ካርዶችና የጽሑፍና የምስል ቅርሶችም ወደ ኢትዮጵያ ተመልሰዋል። ቅርሶቹን ያስመለሰውና ለቅርስ ጥናትና ጥበቃ ባለሥልጣን ያስረከበውም የኢትዮጵያ ቅርስ አስመላሽ ብሔራዊ ኮሚቴ መሆኑም ታውቋል። የቅርስ ጥናትና ጥበቃ ባለሥልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ወደ አገር የተመለሱትን ቅርሶች ጠብቆ የማቆየት ኃላፊነትን ተቀብለናል ሲሉ በርክክቡ ሥነ ሥርዓት ላይ መናገራቸውን የኢትዮጵያ ዜና አገልግሎት ጠቅሶ ዘግበዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ጋና ውስጥ በምዕራብ አገሪቱ ክፍል ከዋና ከተማው አክራ 300 ኪሎ ሜትር ርቃ በምትገኘው አፔይቴ ከተማ ትናንት አሙስ በደረሰ ፍንዳታ 17 ሰዎች ሲሞቱ 59 ሰዎች ደግሞ መቁሰላቸውን የጋና የማስታወቂያ ሚኒስትር አስታወቁ። የፍንዳታው አደጋ የተነሳው ለማዕድን ማውጫ የሚረዱ ተቀጣጣይ ፈንጂዎችን የጫነ ከባድ ተሽከርካሪ ከሞተር ብስክሌት ጋር እና ከሌላ አንድ ተሽከርካሪ ጋር በተፈጠረ ግጭት ነው። ግጭቱ በተፈጠረበት ስፍራም የኤሌክትሪክ ማስተላለፊያ ትራንስፎርመር የነበረ መሆኑም ተገልጿል። የመን ውስጥ በሚገኝ አንድ እስር ቤት ላይ ትናንት ምሽት በተካሄደውና ዘግናኝ ነው በተባለው የአየር ጥቃት በርካቶች መሞታቸውን ወይም ደብዛቸው መጥፋቱን የረድኤት ድርጅቶች ሰራተኞችን የጠቀሰው አጃንስ ፍራንስ ፕሬስ ዘግበዋል። የሁቲ አማጽያን ዋነኛ ይዞታ ነው በተባለው ሳዳ ውስጥ በተፈጸመው ጥቃት ከወደመው የህንጻ ፍርስራሽ ውስጥ በእርዳታ ሰራተኞች የተለቀሙ በርካታ አስክሬኖች መከመራቸውን የሚያሳይ የቪዲዮ ምስል በአማጽያኑ መለቀቁ ተገልጿል። በተለቀቀው የቪዲዮ ምስል ከወደመው የህንፃ ፍርስራሽ ስር ከጥቃቱ የተረፉት ሰዎች በስፍራው የወደቁ አስክሬኖችን በሀዘን ሲመለከቱ የሚያሳይ እንደሚገኝበት ኤኤፍቢ ዘግበዋል። በሳውዲ አረቢያ የሚመራው የመንግስት ደጋፊዎች ህብረት የቴሌኮሚኒኬሽን ጣቢያውን ያወደሙት በመሆኑ በመላው የመን የኢንተርኔት አገልግሎት መቋረጡ ተመልክተዋል። ጥቃቱ የተሰነዘረው በኢራን የሚደገፉ የውቲ አማጽያን ወደ ተባበሩት አረብ ኤምሬት በላኩት የድሮን ጥቃት ሶስት ሰዎች መገደላቸው ከተነገረ ከአምስት ቀን በኋላ መሆኑም ተገልጿል። የተባበሩት አረብ ኤምሬት በደረሰባት ጥቃት ላይ እንዲነጋገር በጠራችው መሰረት የተባበሩት መንግስታት የጸጥታው ምክር ቤት ለዛሬ አርብ ስብሰባ ጠርቶ እንደነበርም ታውቋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የሩሲያ ወታደሮች ዩክሬንን ድንበር አልፈው ምንም አይነት እንቅስቃሴ ቢያደርጉ እንደ ወረራ እንደሚቆጠርና አስከፊ ምላሽ እንደሚያስከትል ለራሻው ፕሬዝደንት ቭላዲሚር ፑቲን ግልጽ ማድረጋቸውን አስታወቁ። ፕሬዝደንቱ ባለፈው ረቡ ዕለት ንግግራቸው የተፈጠረውን ግርታ ለማጥራትም ጥረት እያደረገ መሆኑም ተመልክቷል። አድማጮች፣ የዚህ ዘገባ ዝርዝር በምሽቱ የዜና ትንታኔ ይቀርባል። ፕሬዝደንት ባይደን ስድስት ኃያላን አገራት ከኢራን ጋር ካደረጉት ስምንት ዙር የኒውክለር ስብሰባ በኋላ የተወሰነ አበረታች ለውጥ አለ ሲሉ ተናገሩ። ይሁን እንጂ የቡድኑ ወሳኝ አባል ከሆኑት መካከል ሩሲያ ከኢራን መሪዎች ጋር የራሷን ንግግር መጀመሯ ተመልክቷል። አገራቱ ለውራት በዘለቀው ድርድር እንደ አውሮፓ አቆጣጠር በ2015 ተቋርጦ የነበረውን ስምምነት ወደ ስፍራው ለመመለስ ያደረጉት ጥረት በዚህ ወር ያለምንም ፍሬ ቢያበቃም ፕሬዚደንት ባይደን ግን አሁንም ተስፋው እንዳላቸው ተናግረዋል። እንዲህ ያሉ ባይደን ተስፋ ለመቁረጥ ጊዜው አሁን አይደለም። አንዳንድ መሻሻሎች ተደርገዋል። ተደራዳሪዎቹ የፒ አምስት ሲደመር አንድ የሚባሉ አገሮች አሁንም የተስማማ ድምፅ አላቸው። በእርግጥ ውጤቱ ወደፊት የሚታይ ይሆናል። ባይደን ከኢራን ጋር ያሉት ስድስቱ አገሮች የተስማማ ድምፅ ያላቸው መሆኑን ይግለጹ እንጂ ሩሲያ ግን በተናጥል ከኢራን መሪዎች ጋር እየተነጋገረች መሆኗ ተመልክቷል። ባለፈው ረቡዕ የሩሲያው ፕሬዝደንት ቭላዲሚር ፑቲን የኢራኑ መሪ ተቀብለው ሲያነጋግሩ የኢራኑ መሪ ኢብራሂም ራሲም እንዲህ ብለዋል የምዕራባውያንን ጠቅላይነትና የአሜሪካንን ኃይል ለመቋቋም በሁለቱ አገሮች መካከል ትብብር እንድንፈጥር ባደረገን የተለየ ሁኔታ ውስጥ ያለ ነው። ቪኦኤ ያነጋግራቸው የዋይት ሀውስ ቃል አቀባይ ጄንሳኪ የባይደን ተስፋ ከምን እንደመነጨ ሲገልጹ ይህን መልሰዋል። እኛ በዲፕሎማሲ ድርድር ላይ ነን። አቋማችን ምን እንደሆነና የምንደራደርበት ምን ሊሆን እንደሚችል ግልጽ አድርገናል። ግን አሁን ሁኔታዎች ካሉበት አንጻር ይህ ነው ብዬ አስቀድሜ የምነግራችሁ ነገር የለኝም። የኢራን ፕሬዝደንት ትናንት ሐሙስ ለሩሲያ ህግ አውጪዎች በሰጡት መግለጫ ኢራን በወዲያኛውም በኩል ከልብ የመነጨ ስምምነት ቢኖር አገራቸው የኒኩለር መሳሪያ እንደማትፈልግ አስታውቀዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢራን፣ ሩሲያና ቻይና የህንድ ውቅያኖስ የባህር አገልግሎት ደህንነትን ለማጠንከር በሚል በጋራ የሚያደርጉትን የባህር ኃይል ልምምድ ዛሬ አርብ መጀመራቸውን የኢራን መንግስት ቴሌቪዥን አስታወቀ። ቴሌቪዥን ጣቢያው ዛሬ ባሰራጨው ዘገባ አስራ አንድ የሚሆኑ የኢራን መርከቦች ዲስትሮየር የተባለውን ጨምሮ ሶስት የሩሲያ የጦር መርከቦች እና ሁለት የቻይና ጦር መርከቦች በተሳተፉበት ልምምድ ተካፋይ መሆናቸውን አስታውቀዋል። የኢራን አብዮታዊ ዘብም ከትናንሽ መርከቦችና ሄሊኮፕተሮች ጋር በመሆን ለልምምዱ ተሳታፊ እንደሚሆን የኢራን መግለጫ አመልክቷል። ኢራን ከዩናይትድ ስቴትስ ጋር ያላት ግንኙነት በተበላሸበትና የኒውክሌር ስምምነት ድርድር ላይ ባለችበት በዚህ ወቅት ከሩሲያና ከቻይና ጋር ያላትን ወታደራዊ ግንኙነት ለማጠንከር እየሰራች መሆኑን ዘገባው አመልክቷል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ጤና ይስጥልን፣ አድማጮች እንደምናመሻችሁ። ደረጀ ደስታ ነው። የምሽቱን ዋና ዋና የዓለም ዜና ያሰማን አብራችሁን ቆዩ ብሏል። አብረን እስከ ምሽቱ አራት ሰዓት ድረስ እንቆያለን። ክቡራትና ክቡራን ከአሜሪካ ድምፅ የሚተላለፍላችሁን የአርብ ጥር 13 2014 ዓ ም ስርጭት ነው እየተከታተላችሁ ያላችሁት። ለራዲዮ አድማጮቻችን የምንገኘው በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርትስ፣ በ25 ሜትር ባንድ በ12040 ኪሎሄርትስ፣ በ31 ሜትር ባንድ በ9485 ኪሎሄርትስ ላይ ነው። በራዲዮ በቴሌቪዥን ለምትከታተሉን ደግሞ ኢትዮ ሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ አለን። ዌብሳይታችን ላይ ለምትከታተሉን አምሃሪክ ኒውስ ቪኦኤ ኒውስ ዶት ኮም ላይ አሁን በቀጥታ እንገኛለን። በማኅበራዊ መገናኛዎችም የምትከታተሉን ፌስቡክ ላይቭ ላይ አለን። አት ቪኦኤ አምሃሪክ ብትሉ ታገኙናላችሁ። ዩቲዩብ ላይም ታገኙናላችሁ። በኢንስታግራምም አለን። እንዲሁም በትዊተር ሐሳቦቻችሁን እንድታንሸራሽሩ ቀና መልእክቶችን መለዋወጥ፣ ገንቢ መልእክቶችን መለዋወጥ ያስችለናል። ክቡራትና ክቡራን አድማጮች በዚህ ምሽት ከጎንደር የምናቀርብላችሁ ዝግጅት አለ። የጎንደር ቱሪዝም እያንሰራራ ነው። ቱሪዝም ደግሞ ኮሽታን ነገር አይወድም። ከዛ አንጻር ባሕሪው አንፃር በጣም ቃየው የጎዳው የእኛን አካባቢ ነው ማለት ይቻላል። ለዚህ አሁን ግን ከዛ በመነሳት ጸጥታውም ሁኔታ ደና የሆነ አካባቢያችን ሰላም እየመጣች በመሆኑ ኮቪድም ላይም ያለው ጥንቃቄ ጠንከር ያለ በመሆኑ አብራችሁን ሁኑ። ሙሉን ዘገባ እናሰማችኋለን። አሁን የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የሰዓቱ አብይ ርዕስ ይደመጣል። የአሜሪካና የእንግሊዝ ከፍተኛ ዲፕሎማቶች ኢትዮጵያ ውስጥ ናቸው። የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ማለፊ ከአፍሪካ ከምስራቅ አፍሪካ ጉዳዮች ልዩ ልዑክ በተለይ ከአፍሪካ ቀንድ ልዩ ልዑክ ከአምባሳደር ዴቪድ ዘተርፊልድ ጋር እንዲሁም የእንግሊዝ የአፍሪካ የካሪቢያንና የእስያ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቪኪ ፎርድ ኢትዮጵያ ናቸው። መለስካቸው አማህ እየተከታተለ ነው ጉዟቸውን። ወደ ዘገባው እናምራ። የኢትዮጵያ የውጭ ጉዳይ ሚኒስትር ዴይታ አምባሳደር ሬድዋን ሁሴን ትናንት ከዩናይትድ ኪንግደም የአፍሪካ ጉዳዮች ሚኒስትር ቪኪ ፎርድ ጋር ባደረጉት ውይይት መንግሥት ሰላም እንዲሰፍን በሚያደርገው ጥረት ወደ ትግራይ ክልል መከላከያ ሰራዊቱን አሰማርቶ ዘመቻ ላለማድረግ መወሰኑን ሚኒስትር ቪኪ ፎርድ ማድነቃቸውን በሚኒስትሩ ይፋዊ ድረ ገጽ የወጣው ዜና ይናገራል። የኢትዮጵያ መንግሥት በአገሪቱ ዘላቂ ሰላም እንዲሰፍንም ሁሉን አሳታፊ ብሔራዊ ውይይት እንዲደረግና በቅርቡ እስረኞችን መፍታቱ የሚያስመሰግነው ነው ማለታቸውም ታውቋል። በሌላ በኩል ደግሞ ሚኒስትሯ ችግር በተፈጠረባቸው አካባቢዎች በአስገድዶ መድፈር ወንጀል የተሳተፉ አካላትን አስፈላጊው ምርመራ ተደርጎ ለጥፋታቸው ተጠያቂ እንዲሆኑ የኢትዮጵያ ሰብአዊ መብቶች ኮሚሽን ከተባበሩት መንግሥታት ድርጅት አቻው ጋር ስላደረገው ምርመራም አንስተው ከአምባሳደር ሬድዋን ጋር መወያየታቸውን መግለጫው ይናገራል። አምባሳደር ሬድዋን ሁሴን በበኩላቸው ሰብአዊ እርዳታ እንዳይታጎል መንግሥት በማድረግ ላይ የሚገኘውን ጥረት አብራርተው የተባበሩት መንግሥታት ድርጅት እርዳታ የጫኑ አውሮፕላኖች በየዕለቱ ወደ መቀሌ በረራ እንዲያደርጉ ፈቃደኛ መሆኑን ገልጸውላቸዋል። አክለውም የሽብር ቡድን ያሉትን አካል ህወሓትን ከአሁን በፊት ለሰላም የተዘረጉ በርካታ አማራጮችን ማመከኑንም አብራርተውላቸዋል። ህወሓት አሁንም የሰብአዊ እርዳታ ሂደቱን ለመረበሽ በአፋር በአባላ በኩል ጥቃት እየፈጸመ ነው ሲሉ መናገራቸውን በሚኒስቴሩ ድረገጽ የወጣው መረጃ ያመለክታል። በንጹሐን ላይ የሰው አልባ የአውሮፕላን ጥቃት መንግሥት እየፈጸመ ነው የሚለው መረጃም መሠረተ ቢስ ውንጀላ ነው ብለውታል አምባሳደር ሬድዋን ሁሴን። እንዲያውም አሸባሪ ያሉት ቡድን አሁንም በአጎራባች ክልሎች ጥቃት እየፈጸመ እንደሆነ አምባሳደር ሬድዋን ለቪኪ ፎርድ አስረድተዋል። ዓለም አቀፉ ማኅበረሰብ የህወሓት የሽብር ቡድን በአማራና አፋር ክልሎች የፈጸመውን የሽብር ጥቃት ሊያወግዘው እንደሚገባም ተናግረዋል። ሁለቱ ባለሥልጣናት በሁለትዮሽ ግንኙነቶች ላይም የተወያዩ መሆኑ ታውቋል። በተመሳሳይ የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ሞሊ ፊ እና የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ዴቪድ ሳተርፊልድ በወቅታዊው የኢትዮጵያ ሁኔታ ከመንግሥት ኃላፊዎች ጋር ለመወያየት አዲስ አበባ መግባታቸውን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ መግለጻቸው ይታወሳል። ይሁንና የውይይቱ ውጤት ወይንም ይዘት ምን እንደሆነ ለማወቅ ይህ ዜና እስከሚጠናቀርበት ከሚመለከታቸው የመንግሥት አካላት ለማግኘት ያደረግነው ጥረት አልተሳካም። መለስካቸው አማሃ አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ቪኪ ፎርድ የእንግሊዝ የአፍሪካ የላቲን አሜሪካ እና የካሪቢያን ሀገሮች ጉዳዮች ረዳት የውጭ ጉዳይ ሚኒስትር ናቸው። የእንግሊዝ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። መጽሔቱ ይቀጥላል። መለስካቸው አማህ ነው። አብይ ርዕስ ያሰማል ዛሬ የማኅበረ መለኮት ወይብላ ቅድስት ማርያምና የቅዱስ ሚካኤልን ታቦታት ወደ ደብሮቻቸው ለመሸኘት ከጥምቀተ ባሕር ሲጓዙ በነበሩ ሰዎችና በፖሊስ መካከል ከባንዲራ ጋር ተያይዞ ተነሳ በተባለ ግጭት ሁለት ሰዎች ተገድለዋል። ይህንን ጉዳይ አስመልክቶ መንግሥት እያጣራ እንደሚያጣራና ተጠያቂዎችን ለሕግ እንደሚያቀርብ አሳውቋል። ፀሐይ ዳምጠው እየተከታተለች ነች። ቀጥሎ ይቀርባል ዘገባው። በአዲስ አበባና በኦሮሚያ ክልል ቡራዩ ከተማ አዋሳኝ ላይ ትናንት ወደ ቤተ ክርስቲያን እየተመለሱ የነበሩት ወይ ብላ ቅድስተ ማርያምና ቅዱስ ሚካኤል ታቦታት ጉዞ ከሰንደቅ ዓላማ ጋር በተያያዘ በተፈጠረ ችግርና በፖሊስ በተወሰደ እርምጃ የሰዎች ሕይወት ማለፉን ነው የስነ ስርዓቱ ተሳታፊ የነበሩ የአይንማኞች ማኞች ያብራሩት። ስሙን ያልገለጸው አስተያየት ሰጪ በስፍራው ከነበሩትና ሁኔታውን ካብራሩት አንዱ ነው። ጓደኞቼ የውላ ሳይቀር ማስለቂያቸው ሱ እየተበተነ ነበረ። ቀጥሎ ደግሞ ይሄ ነገር ማለት ነው የዚህ የክልሉ አስተዳደር ነው እንጂ ተጠያቂ መሆን ያለበት ህዝቡ አይደለም። ሲጀመር እንደዚህ አይነት ጸባይ ያላቸው ልክ ታቦቱ ወጥቶ ሲገባ ሊደርስ ሲል ነው እንደዚህ አይነት ችግርን የሚያመጡት። በየአመቱ ማለት ነው አንዴ ሲላቸው በባንዲራ ይላሉ፣ አንዴ ልብስ ለምታረጋላቸው ይላሉ። ምንድን ነው ባንዲራው? እኮ እየኖሩበት ነው ስለዚህ እኛ ከባንዲራ ከኦርቶዶክስ ጋር ችግር ካለባቸው ችግራቸውን መጥተው ወይ መወያየት፣ መነጋገር እንጂ በየአመቱ ታቦት በወጣ ቁጥር እየመጡ እየጠበቁ መረበሽ፣ በዚህ ላይ ደግሞ አዛውንት መማታት ምን ማለት ምንድን ነው የሚጠቅመው? ሁለት ሰዎች የተገደሉበትን ሁኔታ ያብራራው ሌላው የአይን ማኝ ተከታዩም ብለዋል። ማድረግ ያለበት መንግስት ምንድን ነው፣ ሁሌም ምንድን ነው ከእምነታችን ቀነው ወይስ ከባንዲራ። ባንዲራ ምንም አይነት ነገር የለው ባንዴራኛ አቦለ እምነታችን የእምነታችን መገለጫ ነው። በቃ ሌላ ምንም ታምር የለ። የዛሬ ዓመትም ታቦት ለምን ለምን እኔ መንግስት ሰው ነበር ሰው የሚሮጥበት ሰዓት ስለዚህ ሞቶብናል። መንግስት ለተፈጠረው ችግር መፍትሄ እንዲሰጥም በስፍራው ነበርን ያሉ የዓይን ማኞች ጠይቀዋል። የመንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ በታቦት ሽኝት ስነ ስርአት ላይ በተፈጠረው ችግር ሁለት ሰዎች መገደላቸውን አረጋግጧል። የጥምቀት በዓል በመላው ኢትዮጵያ በደማቅና በሰላም መንገድ ብከበርም በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማና በቡራዩ አዋሳኝ ወይበል ማርያም ቤተ ክርስቲያን አካባቢ በተፈጠረው ችግር በዓሉ መስተጓጎሉንና በሰዎች ላይም ሞትና ከባድ ጉዳት መድረሱ ታውቋል ይላል የመንግስት መግለጫ። መንግስት በዚህ መግለጫው በደረሰው የሰው ህይወት መጥፋትና የአካል ጉዳት የተሰማውን ጥልቅ ሀዘን ገልጿል። በስፍራው የተፈጠረውን ክስተት በማጣራት ለድርጊቱ ተጠያቂ የሆኑ አካላትን ለህግ እንደሚያቀርብም አስታውቋል። እንደ ጥምቀት በዓል ያሉ ሀብቶቻችንን ለማደብዘዝ የሚደረግ ማንኛውንም ጥረት በሁሉም ኢትዮጵያዊ ትብብር ይከሽፋል በማለትም አክሏል የመንግስት ኮሚኒኬሽን አገልግሎት በመግለጫው። የመንግስት ኮሚኒኬሽን አገልግሎት በዚህ መግለጫው ሁለት ሰዎች ስለተገደሉበት ክስተት ዝርዝር ማብራሪያ አልሰጠም። ከፌዴራል ፖሊስ ከአዲስ አበባ ፖሊስና ከኦሮሚያ ፖሊስ ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ተከታዩ ዘገባ ወደ ጋምቤላ ይወስደናል። የደቡብ ሱዳን ሙርሌጎሳ አባላት ድንበር አቋርጠው ሰው መግደላቸውን የአካባቢውን ሰው ከብት የቀንድ ከብት ነድተው መውሰዳቸውን የክልሉ ፖሊስ ኮሚሽን አስታውቋል። ናኮር መልካ ዝርዝሩን ይዟል። የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነር አቡላ ኡቦንግ ክልሉ ከደቡብ ሱዳን ጋር የሚያጋራውን ድንበር ጥሰው ወደ ኢትዮጵያ የገቡ የሙርሌ ታጣቂዎች በኑዌር ዞን አኮቦ ወረዳ ውስጥ በነዋሪዎች ላይ ፈጽመዋል ያሉትን ጥቃት አስረድተዋል። ካንካን የሚባለው የአኮቦ ወረዳ አንድ ቀበሌ ነው። ጥቃት ፈጽመዋል ተብሎ አሁን እዚህ አካባቢ የሚላልሱ የደቡብ ሱዳን ጎሳዎች እነዚህ ሙርሌ ተብሎ የሚጠሩት ቤተሰቦች ናቸው። ከአካባቢ ያገኘ መረጃ ማለት ነው። እና ጥቃት ተፈጸምባቸው ያው እናቶች የሚመላለሱበት አምቡላንስ ውስጥ የነበሩት ሰዎች ላይ ነው የተኩሰው። ሹፌሩን ጨምሮ ስምንት ሰዎች ወደ አሁኑ ነው የሞቱ። ሌላ ደግሞ እዛ አካባቢ የነበሩት ሌሎች አምስት ሰዎች ከባድ አደጋ ደርሶባቸዋል። ታጣቂዎቹ ባለፈው ሳምንትም እንዲሁ ድንበር ጥሰው ገብተው ሁለት ህጻናትን አግተው መውሰዳቸውን ገልጸዋል። በተጨማሪም ሰባ አንድ የሚደርሱ የቀንድ ከብቶችም መውሰዳቸውንም ተናግረዋል። ደረሰ የተባለውን ጥቃት ለምን መከላከል እንዳልተቻለ ሲያስረዱ እነሱን ለመቆጣጠር ያስቸግራል። ምክንያቱም በጥናት በሚንቀሳቀሱ አስር የሆናል አምስት ሲሆን እንደዚህ በ ለመቆጣጠር ይከብዳል። ምክንያቱም ያው ድንበር ዘለው ይመጡና ቀደም እንዳልኩ ያው ከብት ለመዝረፍ እዚህ ህፃናትን ነጥቁ ለመሄድ የሚል እንትን ላይ ታርጌት ስለሚያደረጉት ተቆጣጥሮ ለመከላከል ያስቸጋሪ አስቸጋሪ ነው። የክልሉ ልዩ ኃይልና ሚሊሻዎች በስፍራው ሰላምና ጸጥታ የማስከበር ስራ እያከናወኑ መሆኑን የገለጹት ኮሚሽነር አቡላ ሆኖም ተጨማሪ ትኩረት እንደሚያስፈልግ ገልጸዋል። እንደ ሀሳብ መሆን ካለበት የገንቤላ መንግስት ብቻ ሳይሆን አጠቃላይ የሀገሪቱ መንግስት ከደቡብ ሱዳን ጋር አግሪመንት መግባት አለበት። ያው ግኝት ከኢትዮጵያና ደቡብ ሱዳን የሁለቱ ሀገራት ምነት ወሳኝነት አለ ነው ትኩረት መስጠት ያለበት የነዚህ ዘራፊዎች ላይ ካልተሰራ እነሱን ለመቆጣጠር በጣም ይከብዳል። የሙርሌ ታጣቂዎች ፈጽመውታል የተባለው ጥቃት ዙሪያ እስካሁን ከደቡብ ሱዳን መንግስትም ሆነ በታጣቂዎቹ በኩል የተባለ ነገር የለም። የሙርሌ ጎሳ ታጣቂዎች ከስምንት ዓመት በፊት በኑዌር ዞንና አኝዋ ዞኖች ገብተው ከመቶ ሰባ ሰዎች በላይ መግደላቸውን፣ ህጻናትን አግተው መውሰዳቸውን፣ ከሁለት ሺህ በላይ ከብቶች መውሰዳቸውን ኮሚሽነሩ አስታውሰው በወቅቱም ጉዳዩ በዓለም አቀፍ ደረጃ ትኩረት አግኝቶ እንደነበር ተናግረዋል። በወቅቱ የመከላከያ ሰራዊት ወደ ደቡብ ሱዳን በመግባትና ታፍነው ከተወሰዱት ህጻናት መካከል ከመቶ ህፃናት በላይ ወደ ቤተሰቦቻቸው መመለሱን አስታውሰዋል። ለአሜሪካ ድምፅ ናኩር መልካ ካምቦ። ተከታዩ ዘገባ ወደ አማራ ክልል የሚወስደን ነው። በአማራ ክልል ውስጥ ቁጥሩ ወደ ሰባት ሚሊየን ለሚጠጋ በጦርነቱ ምክንያት ለችግር ተጋልጦ ለነበረ ሰው እርዳታ እያደረሰ መሆኑን የክልሉ የአደጋ ስጋት ሥራ አመራር ኮሚሽን አስታውቋል። ብዙውም በጦርነቱ ምክንያት ተፈናቅሎ የነበረ ሰው እየተመለሰ መሆኑንም ኮሚሽኑ ተናግሯል። በሁለቱም በአማራም በአፋርም ክልሎች እየተደረጉ ያሉ እንቅስቃሴዎችን አስመልክቶ ኮሚሽኑ የሰጠውን ማብራሪያ ተመርኩዞ አዲስ ቸኮል ተከታዩን ዘገባ አጠናቅሯል። የኮሚሽኑ ሕዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ለአሜሪካ ድምፅ እንዳስታወቁት በአማራ ክልል ከቀረበው ድጋፍ ግማሽ ያህል የሚጠጋውን መንግስት ያቀረበ ሲሆን ቀሪውን ደግሞ የካቶሊክ እርዳታ ድርጅትና የዓለም ምግብ ፕሮግራም ናቸው ያቀረቡት። የተፈናቀለው ብቻ አይደለም፣ ያልተፈናቀለውንም በሆስት ኮሚኒቲ ያለውን ትደግፋለን። ከዚህ አንጻር በአማራ ክልል እስካሁን በመንግስትና በአጋር አካላት አማካኝነት ስምንት መቶ አስራ ስምንት ሺ ስምንት መቶ አርባ ሶስት ኩንታል እህል ለአምስት ሚሊዮን አምስት መቶ ስልሳ ስድስት ሺ ሀምሳ ዘጠኝ ድጋፍ ፈላጊዎች ተሰራይቷል። ከዚህ ውስጥ እንግዲህ በመንግስት አራት መቶ ሰላሳ ስድስት ሺ ዘጠኝ መቶ ሰማኒያ ኩንታል እህል ለሁለት ሚሊየን ዘጠኝ መቶ ሰላሳ አንድ ሺ ሁለት መቶ ድጋፍ ፈላጊዎች ተሰራይቷል። በሲ አር ኤስ ካቶሊክ ሪሊፍ በሚባለው ሁለት መቶ ሰባ ሁለት ሺ ሰማኒያ ሶስት ኩንታል እህል ለአንድ ሚሊዮን ስድስት መቶ አምስት ሺ አንድ መቶ ዘጠና አምስት ድጋፍ ፈላጊዎች ተሰራጅቷል። በዓለም ምግብ ፕሮግራም መቶ ዘጠኝ ሺ ሰባት መቶ ሰማንያ ኩንታል እህል ለስድስት መቶ አርባ ሰባት ሺ ስድስት መቶ ስልሳ አራት ድጋፍ ፈላጊዎች ተሰራጅቷል። በአማራ ክልል ከሰብአዊ ድጋፉ ባሻገር ሌሎች ድጋፎችም እየቀረቡ መሆኑን ነው አቶ ደበብ የሚገልጹት። ክልሉ ግብርና ቢሮ እና ፋኦ አራት ሺ አንድ መቶ ስልሳ አምስት የሰብልና አትክልት ዘር በግጭት ተጎድተሉ ነበሩ ሰሜን ሸዋ፣ ሰሜን ወሎ፣ ደቡብ ወሎ እና ለኦሮሞ ዞን አስር አይተዋል። አንድ ሺ አምስት መቶ አርባ አንድ ኩንታል ማዳበሪያ ለላይ ጋይንት ደባርቅና ዳባት ወረዳዎች በግጭት ለተጎዱ ወገኖች ተከፋፍሏል። እንዲሁም ከአርባ በላይ ሆስፒታሎች ቤዚክ የሆነ ስራን ጀምረዋል። ሁለት መቶ ሰማኒያ የጤና ማዕከላት እና ስምንት መቶ ዘጠና ሄልዝ ፖስት የጤና አገልግሎት ለመስጠት የሚያስችል ስራ ተሰርቷል። ዩኒሴ ሁለት ሺ ዘጠኝ መቶ ሰባ ስምንት የትምህርት ቁሳቁሶች አስራ አራት ሺ የትምህርት መሳሪያዎች እና ሁለት ሚሊዮን ሰባት መቶ ዘጠና ስድስት ሺ ሳሙና ለደቡብ ወሎ እና ሰሜን ጎንደር በግጭት ለተጎዱ ትምህርት ቤት ተማሪዎች ድጋፍ ተደርጓል። ከዚህም ውጭ የዓለም ምግብ ፕሮግራም እንግዲህ ሁለት መቶ ስልሳ ሰባት ነጥብ ሰላሳ ስድስት ሜትሪክ ቶን ለትምህርት ቤት ምገባ ፕሮግራም ለዳባትና ላይጋይንት ወረዳዎች የአንደኛ ደረጃ ትምህርት ቤቶች በተለይም ለሀያ አምስት ሺ ሶስት መቶ ሰላሳ ተጠቃሚ እንዲሆኑ ተደርጓል። በተመሳሳይ በአፋር ክልልም አንድ ነጥብ ሶስት ሚሊዮን ለሚሆኑ ዜጎች ድጋፍ የተደረገ ሲሆን ከእነዚህ መካከል አራት መቶ ሺህ ገደማዎቹ በጦርነት ተፈናቅለው የነበሩ ናቸው ተብሏል። በድጋፉም በርካታ መንግስታዊ ያልሆኑ ድርጅቶች መሳተፋቸው ነው አቶ ደበበ የገለጹት። እንግዲህ በአፋር ከአንድ ነጥብ ሶስት ሚሊዮን ሕዝብ በላይ ነው ድጋፍ የሚፈልገው። ከእነዚህ ውስጥ አራት መቶ ሺህ የሚሆኑቱ ከሀያ አንድ ወረዳዎች የተፈናቀሉ ናቸው። በዚህም አጋሮች ሴቭ ችልድረን፣ ሲዲኤ፣ ኢስላሚክ ሪሊፍ፣ ወርልድ ቪዥን ደብሊፍፒ የዓለም ምግብ ፕሮግራም ማለት ነው። ዲኢሲ ኢኤፍሲ በርካታ አጋር አካላት ዘጠና ሺ ስምንት መቶ ሀምሳ ስድስት ኩንታል እህል ለተጎዱ ወገኖች እንዲሰራጭ አድርገዋል። በአማራ ክልል አንድ ነጥብ አራት ሚሊዮን በአፋር ክልል ደግሞ አራት መቶ ሺ ነዋሪዎች በጦርነቱ ተፈናቅለው እንደነበር ያስታውሱት አቶ ደበበ ከእነኝም መካከል በአማራ ክልል አንድ ነጥብ ሁለት ሚሊዮን የሚሆኑት ወደ ቀያቸው ተመልሷል ብለዋል። በአብዛኛው በአማራ ክልል የተፈናቀለው አንድ ነጥብ አንድ ሚሊዮን አራት መቶ አስራ አንድ ሺ ሶስት መቶ አስራ ሶስት ሰዎች ነበሩ። የተጎዳው ብዙ ነው፣ ግን የተፈናቀሉት ይሄን ያልነበሩ በመንግስትና በክልሎች ህብረት እንዲሁም ጥረት አንድ ሚሊዮን ሁለት መቶ ሰባ ሰባት ሺ ሶስት መቶ ዘጠና ሰባቱ ሙሉ በሙሉ ወደ ቀያቸው ተመልሰዋል። ቀደም ሲል እንዲሁም በተለይ ኮምቦልቻና ደሴ በተያዙበት ጊዜ ወደ ደብረ ብርሃን የመጣው ሁሉ ደብረ ብርሃን ላይ ተፈናቃዮች ነበሩና አሁን ሙሉ በሙሉ ወደ ቀያቸው ሄደዋል። አሁን አንድ መቶ ሰላሳ ሶስት ሺህ ዘጠኝ መቶ አስራ ስድስት ተፈናቃዮች ከአዲ አርቃይና ጎረቤት ወረዳዎች የመጡ ብቻ ናቸው፣ በደባርቅ ከተማ የሚገኙት። በአፋር ክልል ግን ሰሞኑን በአባላት ተነስቷል ባሉ ጦርነት ሰላሳ ሺህ ነዋሪዎች ከአዲስ መፈናቀላቸውን ያስታወቁት አሁን አበዓላን የምንጠቀመው እኛ ለትግራይ ክልል አበዓላ በአፋር ክልል በዛ በኩል ኮሪደር ተከፍቶ ወደ ትግራይ እህል እንዲሄዱሉ በሚደረግበት ቦታ ላይ ትንኮሳ አድርጓል። በዚህም ከሰላሳ ሺህ በላይ ተፈናቅለዋል። የፌዴራል አደጋ ስጋት ስራ አመራር ኮሚሽን ወደ ቀያቸው ለተመለሱ ዜጎች የምግብ እርዳታ ማቅረቡ እንደሚቀጥል ያስታውቁት አቶ ደበበ ተፈናቃዮቹ ራሳቸውን እንዲችሉም በአፋርና አማራ ክልሎች የተቋቋሙ ግብረ ኃይሎች መኖራቸውን አስታውቀዋል። መልሶ ማቋቋም እንግዲህ ቀላል ስራ አይደለም። ሂዩጅ ካፒታል የሚጠይቅ ነው። ለምን ተፈናቃዮች እኮ ወደ ቤታቸው ሲሄዱ ቤታቸው ላይኖር ይችላል ተዘርፎ ወድሞ ሌሎች ነገሮች ሊኖሩ ይችላሉ። ለምሳሌ ደብረ ብርሃን ያሉትን ወገኖቻችንን በቀያቸው ስንመልሳቸው ትራንስፖርት እኛ አቅርበን ለወር የሚሆናቸውን ቀለብ ሰጥተን ነው ላክ ናቸው። ከዚያ በላ በሞ ባሉበት እንዲደገፉ የማድረግ አሁን እዛ ባሉበት ሁኔታ እንዴት ይሆናል? ሆስት ኮሚኒቲውም ይቀበላቸዋል። አስተዳደሩም ባለበት ሁኔታ መቼም ከመጠለያ ይሻላል ብለህ የምትለው ነው። ሰው ምግብ ብቻ አይደለም የሚፈልገው፣ የጤና ጉዳይ አለ የውሃ ሳኒቴሽን ኒውትሪሽን ሌሎች ነገሮች ሁሉ አሉ። ኢቨን ስነ ልቦናዊ እኮ ጉዳት የደረሰባቸው መሆኑ ያን ሁሉ መጠገን ያስፈልጋል። እነዚህ ሁሉ በቅንጅት ለመስራት የሚያስችል የአስቸኳይ ጊዜ ምላሽ ማስተባበሪያ ማዕከል በአፋርም አቋቁመናል፣ በባህር ዳርም አቋቁመናል። ኢንሲደንስ ኮማንድ ፖስቱም ደግሞ በጎንደርና ደሴ ላይ አቋቁመናል። ይሄ በቅንጅት የሚሰራበት ነው። ምክንያቱም ኃላፊነቱ የአንድ ሴክተር መስሪያ ቤት ብቻ አይደለም። ምግብ የማቅረብ ጉዳይ ብቻ አይደለም። ከዛ የዘለለ ነገር አለው። ወደፊትም ተቀናይቶ ሊሰሩ የሚችሉ በሀገር ግንባታ ላይ የፈረሱትን የሀገር ግንባታዎች ለመስራት የሚያስችል ቅንጅታዊ አሰራር ከመፍጠርም አንጻር እነዚህ ሁኔታዎች ሁሉ አብረው እየተካሄዱ ናቸው። በተያያዘ መረጃ ባሳለፍነው ነው አንድ ሳምንት በአማራ ክልል አምስት መቶ ሰባ ስምንት ሺህ ሰዎች የምግብ እርዳታ እንዳገኙና ከአርባ ሺህ በላይ የሚሆኑት ደግሞ መጠለያና ሌሎች ቁሳዊ ድጋፎች እንደተሰጣቸው የተባበሩት መንግስታት ድርጅት አስታውቋል። የድርጅቱ ቃል አቀባይ ስቴፈን ዱጃሪክ በሰጡት መግለጫ በአፋር ክልልም 47 ሺ የሚሆኑ ነዋሪዎች የምግብ እርዳታ ማግኘታቸውንና 30 ተንቀሳቃሽ የጤናና የስነ ምግብ ቡድኖች ደግሞ ከመንግስት አገልግሎት መስጫ በራቁ አካባቢዎች ለሚኖሩ የክልሉ ነዋሪዎች ድጋፍ እያበረክቱ ናቸው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ተከታዩ ዘገባ ወደ አህጉራዊ ጉዳይ ነው የሚወስደን። የአፍሪካ ደህንነት ጉዳይ የዩናይትድ ስቴትስ ጦር የአፍሪካ እዝን እያሰጋው ነው፣ በመላ ሀገሪቱ ውጥረት እየተባባሰ ነው ሲሉ የጦሩ የአፍሪካ እዝ አዛዥ ጀኔራል ስቴፍን ታውሰንድ ዛሬ ገልጸዋል። ጀኔራሉ ለዚህ ስጋት ዋና ዋና መንስኤዎች ናቸው ብለው ከዘረዘሯቸው መካከል ጽንፈኛ ታጣቂ ቡድኖች አፍሪካ ውስጥ እየተንሰራፉ መምጣት፣ የሩሲያውያን ቅጥረኛ ተዋጊዎች መበራከት፣ እንደዚሁም ኢራን፣ በሌላ በኩል ደግሞ የቻይና ወታደራዊ ግንባታዎችን እንደ መንስኤ ጠቃቅሰዋል። ጀነራል ታውሰንድ ይህንን የእዝ አዛዥነት ማዕረግ ካገኙ ወዲህ ባለፉት ሶስት ዓመታት ውስጥ ለመጀመሪያ ጊዜ ካምራ ፊት ቀርበው በሰጡት ቃለ ምልልስ ነው ይህንን ስጋታቸውን የገለጹት። የፔንታገን ሪፖርተራችን ካርላ ባብ ነች ያነጋገረቻቸው። ኤደን ገረመው ዝርዝሩን ይዛለች። የዩናይትድ ስቴትስ ወታደራዊ ኃይል ዋግነር ግሩፕስ የተሰኘው የሩሲያ ቅጥር ወታደሮች በማሊ መገኘታቸውን አረጋግጧል። የዩናይትድ ስቴትስ የአፍሪካ ጦር አዛዥ ጀኔራል ስቴፋኒ ታውንሴንድ ትላንት ሐሙስ የማሊ ወታደራዊ ጁንታ በመቶዎች የሚቆጠሩ የውጭ ተዋጊዎችን አገዛዙን እንዲደግፉለት ወደ ማሊ አስገብቷል ብለዋል። ዋግነር ማሊ ገብቷል። አሁን በመቶዎች የሚቆጠሩት በዚያ አሉ። እየመጡ ያሉት በሩሲያ ወታደሮች ድጋፍ አማካኝነት ነው። ዓለም እየሆነ ያለውን እያየ ነው። ስለዚህም ይሄ ለእኛ እጅግ የሚያሰጋ ነገር ነው። ዋግነሮች የቅጥረኛ ወታደር ልብሳቸውን ለብሰው በአፍሪካ ላይ ሲሰሩ እያየን ነው። ይሄ ለእኛም ለጎረቤት ሀገሮችም ያሳስባል። በማዕከላዊ አፍሪካ ሪፐብሊክ፣ በሱዳን፣ በሊቢያ አይተናቸዋል። ከራሳቸው መመሪያ በስተቀር ማንንም አይሰሙም። ሀገሪቱን ይበዘብዟታል። ሕግ ያወጣሉ፣ ሕግ ያፈርሳሉ። ሰፊ የሆኑ የሰብአዊ መብት ጥሰቶችን ይፈጽማሉ። ንጹሃንና ሲቪሎችን ያጠቃሉ። የማሊ ህዝብ በቀይ ቢልም እነሱ ግን ለቀው አይወጡም። እንደ አውሮፓን አቆጣጠር በ2019 ዓ ም የዩናይትድ ስቴትስ በአፍሪካ የጦር መምሪያን የተረከቡት ጀነራል ታውሰንድ ለአሜሪካ ድምፅ በአፍሪካ ትልቁ የዩናይትድ ስቴትስ ተፎካካሪ ሩሲያ ሳትሆን ቻይና ናት ያሉ ሲሆን ቤጂንግ ቢሊዮን ዶላሮችን በምጣኔ ሀብቱ ላይ ፈሰስ እያደረገች በቋሚነትና በስልታዊ መንገድ ሲደረግ የቆየውን የወታደራዊ መዋለ ንዋይ ፍሰት እያዳከመች ነው ብለዋል። እንደ ኤሮፓውያን አቆጣጠር በ2017 የቻይና ወታደራዊ የጦር ሰፈር በጅቡቲ በአፍሪካ ብቸኛው ከሆነው የዩናይትድ ስቴትስ የጦር ቀጠና ከሌምኖር የጦር ሰፈር በጥቂት ኪሎ ሜትሮች ርቀት ላይ የሚገኝ የጦር ሰፈር ከፍቷል። ጄኔራሉ ቤጂንግ አሁን ደግሞ ወደ ምዕራብ አፍሪካ ተሻግራ በኢኳቶሪያል ጊኒ የባህርና የጦር ሰፈር ለመገንባት አቅዳለች ይላሉ። በአትላንቲክ ጠረፍ ያሉ ሀገሮችን በሙሉ ለመቆጣጠር እየጣሩ ነው። ከሁሉም ሀገራት እሽ የሚል ምላሽ እንደማያገኙ አውቁታል። ነገር ግን በተደጋጋሚ በመሞከር ከአንድ አሊያም ከሁለት ሀገራት እሽታን ሊያገኙ ይችላሉ። ለምሳሌ በኢኳቶሪያል ጊኒ እግራቸውን እያስገቡ ነው። እኛም ኢኳቶሪያል ጊኒዎችን ከእኛና ከቻይና ምረጡ እያልናቸው አይደለም። ነገር ግን ዓለም አቀፍ አጋሮቻቸውም ሆነ የራሳቸውን ጉዳይ እንዲመረምሩ ነው። ምክንያቱም የቻይና የጦር ሰፈር በኢኳቶሪያል ጊኒ አለ ማለት ለእኛና ለአጋሮቻችን አስጊ ነገር ነው። ከቻይና የጦር መስፋፋት በተጨማሪም በአህጉሪቱ እምብዛም ግልጽ ሆኖ የማይታይና ዩናይትድ ስቴትስንም በጥቂቱ ብቻ የሚያሰጋት ሁኔታንም ከኢራን እየመጣ ነው ይላሉ ጄኔራሉ። አፍሪካ ላይ ፍላጎታቸው እየጨመረ እንደመጣ እያየን ነው። መንገዶችን እየገነቡ ነው፣ ነገር ግን ተፈጥሮን የሚጎዳ ነገር ነው። ይሄ ነገር እየጨመረ እኛም እያየን ነው። ጋዜጠኛዋ በመቀጠል የጠየቀቻቸው ነገር ቢኖር ለአብነት የሚሆኑ ነገሮችን እንዲያነሱላት ነበር። እንዲህ ሲሉ ጄኔራሉ መልሰዋል። በመካከለኛው ምስራቅ ለጥቅም የዋሉ የኢራን የጸጥታ መገልገያዎችና አንዳንድ መሳሪያዎች በአፍሪካ ጥቅም ላይ ሲውሉ እያየን ነው። በአብዛኛውም ከደህንነት ጉዳዮች ጋር የተያያዘ ነው ማለት እችላለሁ። ኢራን በዩናይትድ ስቴትስ ድሮን ጥቃት ምክንያት የቁዋድ ኃይሎች መሪ የነበሩትን ቃሲም ሱሌማንን ካጣች በኋላ የኢራን እስላማዊ አብዮት ዘቦች በአፍሪካ የሚገኙ ከፍተኛ የአሜሪካ ዲፕሎማቶችን በመግደል ለመበቀል እየተንቀሳቀሱ መሆኑን አንድ የዩናይትድ ስቴትስ ባለስልጣን ለአሜሪካ ድምጽ አረጋግጠዋል። ይሁን እንጂ ኢራን ይህንን ክስ መሰረተ ቢስ ነው ስትል አጣጥለዋለች። መጨመሩ የአደጋ ስጋቶች ምክንያትም ባለፈው አንድ አመት ጊዜ ውስጥ የዩናይትድ ስቴትስ ወታደሮች የተሻሻሉ የመከላከያ ስርዓቶችንና የጸረ ድሮን መሳሪያዎችን ወደ ሌሞኒየር የጦር ሰፈር አስገብተዋል። ፔንታገንም በዓለም አቀፍ ደረጃ የዩናይትድ ስቴትስ የጦር ኃይሎችና ወታደራዊ አቅምን የገመገመ ሲሆን አፍሪኮም ሊኖሮ ስለሚገባው አቋምም የተሻሻለ እቅድ ገብቶለታል። ይሁን እንጂ ማዘዣው ከአፍሪካውያን አጋሮቹ ጋር ሲያደርገው ለነበረው ስልጠና የገንዘብ ድጋፉ በመቀነሱ ላለፈው አንድ አመት ከሶማሊያ ወታደሮችን እያመላለሱ እንደነበረ ጄኔራል ታውንሰንድ ይናገራሉ። ፕሬዚዳንት ዶናልድ ትራምፕ በስልጣናቸው ማብቂያ እንደ አውሮፓውያን አቆጣጠር በ2020 ዓ ም በጦርነት ከተጎዳችው ሀገር ስምንት መቶ የሚሆኑ የዩናይትድ ስቴትስ ወታደሮች እንዲወጡ አዘዋል። የዩናይትድ ስቴትስ ወታደሮች በሶማሌ አሉ፣ ለስራም ይንቀሳቀሳሉ። ነገር ግን ቁጥራቸው በየቀኑ ከመቶ በታች ነው። በመቀጠል የቀረበላቸው ጥያቄ ደግሞ ይሄ እንዴት ነው ተልእኮውን ሊጎዳ የሚችለው የሚል ነበር። ጀነራል ታውንሰንድ እንዲህ ሲሉ ይመልሳሉ። ግዳጃችንን ለመፈጸም በኃይል እየሰራን ነው። ነገሮችን ለመፈጸም ይበልጥ ውጤታማና ቀልጣፋ የሆኑ መንገዶች አሉ። ይህንን ለጸጥታው ቢሮ ያቀረብን ሲሆን ውሳኔ እስኪሰጥበት እየጠበቅን ነው። ጀነራል ታውንሰንድ ከፔንታገን ምላሽ እየጠበቁ ባለበት በአሁኑ ሰዓት በሞቃድሹ ከአልቃይዳ የሽብር ቡድን ጋር ትስስር ያለው አልሻባብ እያደገ መጥቷል። የአልሸባብ ስጋትነት ጨምረዋል። በአልሸባብ ላይ ካልበረታንና ጫና ካላደረግን ጥቃቱ አይሎ ይጨምራል። ባለፉት ሁለት ሳምንታት የአጥፍቶ ጠፊዎች ቦምብ በሶማሊያ ሞጋዲሹ ታይተዋል። ስለዚህ ጥቃታቸው እየሰፋና ስጋትነታቸውም እየጨመረ ነው ብዬ አስባለሁ። እንደ ኤሮፓን አቆጣጠር በጥር 12 2021 ዓ ም ከ10 ቀናት በፊት በሶማሊያ በደረሰ ጥቃት ስምንት ሰዎች ተገድለዋል። ኤደን ገረመው ነች። የፔንታገን ሪፖርተራችን ካርል አባብ ከጄኔራል ስቴፈን ታውሰንድ ጋር ያደረገችውን ቃለ ምልልስ ዘግባ ያቀረበችልን ወደ ተከታዩ ዘገባ እናልፋለን። በዩክሬን ጉዳይ ፕሬዚደንት ባይደን ሐሳባቸውን እያጠሩ ነው። እንዲህ ብለዋል። የሩሲያ ወታደሮች የዩክሬንን ድንበር አልፈው ምንም እንቅስቃሴ ቢያደርጉ እንደ ወረራ እንደሚቆጠርና አስከፊ ምላሽ እንደሚያስከትል ለፕሬዝደንት ቭላዲሚር ፑቲን ነግሬያቸዋለሁ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከትናንትና በስቲያ የመጀመሪያውን የሥልጣን ዘመናቸውን መጠናቀቅ አስመልክቶ ንግግር ሲያደርጉ የሰነዘሩት አስተያየት ብዙ መነጋገሪያ ሆኗል። ብዙ ብዥታን ፈጥሮ ቆይቷል በየመድረኩ ላይ ያንን ለማጥራት እየወሰዱ ባሉት እርምጃ ነው ይህንን የተናገሩት። የዲፕሎማሲ ዘጋቢያችን ሲንዲሴይን ያጠናቀረችውን ዘገባ ስመኝሽ የቆየ እንደሚከተለው አሰናድተዋለች። ዩክሬን ከራሽያ ወረራ ሊደርስባት እንደሚችል እየገለጸች ባለችበት ወቅት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የራሽያ አቻቸው ቭላዲሚር ፑቲን ይህ ድርጊት ሊያስከትል የሚችለውን ምላሽ በደንብ እንደሚያውቁ ትላንት ተናግረዋል። ለፕሬዚደንት ፑቲን በግልጽ ነው የነገርኳቸው ምንም ያለ መግባባት የለም። ማንኛውም የሩሲያ ሰራዊት የዩክሬንን ድንበር ቢያቋርጥ እንደ ወረራ ይቆጠራል። ይሄ ደግሞ ከአጋሮቻችን ጋር እንደተነጋገርነውና ለፕሬዚደንት ፑቲንም በግልጽ እንደተነገራቸው እጅግ የከፋና የጠነከረ የኢኮኖሚ ምላሽ ያስከትላል። ባይደን ሮብለት በዋይት ሀውስ በሰጡት መግለጫ ራሽያ ወደ ዩክሬን መጠነኛ ወረራ ብታደርግ የሚሰጠው ምላሽ ምን ሊሆን እንደሚችል በሰሜን ጦር ቃል ኪዳን ድርጅት ወይም ኔቶ አባላት መካከል ክርክር ሊያስነሳ ይችላል ማለታቸው ጥያቄ አስነስቶ ነበር። የባይደንን ንግግር ተከትሎ በትዊተር ገጻቸው ላይ ምላሽ የጻፉት የዩክሬን ፕሬዚዳንት ቮሎዲሚር ዜለንስኪም ትንሽ ሀገርም ሆነ መጠነኛ ወረርሽኝ የሚባል ነገር የለም ብለዋል። በጉዳዩ ላይ አስተያየት የሰጡት በጀርመን ማርሻል ፈንድ የሚሰሩት ማይክል ኪሜጅ ለአሜሪካ ድምፅ ሲናገሩ፣ ዩናይትድ ስቴትስ ለፑቲን ያስተላለፈችው መልዕክት በግልጽ የተቀመጠ በመሆኑ ባይደን ድንገት ሳይዘጋጁበት የተናገሩት ንግግር ጉዳት ያስከትላል ብዬ አላምንም ብለዋል። ፕሬዚደንት ባይደን ማለት የፈለጉት የሚመስለኝ የሚሰጠው ምላሽ በሩሲያ እንቅስቃሴ ልክ ሁኔታው እየታየ የሚሰጥ መሆኑን ነው። ያ ደግሞ ማንም ሊረዳው የሚችል ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጀርመን አቻቸው ጋር በበርሊን ተገናኝተው በራሽያ ወረራ ዙሪያ የተደቀኑ አደጋዎቹ ላይ ተወያይተዋል። ብሊንከን በንግግራቸው የራሽያ ወረራ ለረጅም ጊዜ ተከብሮ የቆየውን የሀገር ሉዓላዊነት እና አንድነት የሚጻረር ነው ያሉ ሲሆን ድርጊቱ በአውሮፓ ምድር ላይ ከፍተኛ ጦርነት ሊያስነሳና በአስር ሺዎች የሚቆጠሩ ሰዎችን ለሞት የሚዳርግ መሆኑን ገልጸዋል። ሩሲያ ይህንን መርሆ ያለምንም ቅንጣት እንድትጥስ መፍቀድ ሁላችንም ተመልሰን አህጉሩና ከተሞቹ ተከፋፍለው ከቁጥጥር ውጭ የሆኑ ድንበሮች የሚኖሩበት፣ በግጭት ስጋት ወታደሮች ሰውን ሁሉ እየተቆጣጠሩ ዘብ የሚቆሙበት አደገኛና ያልተረጋጋ ሁኔታ ውስጥ እንድንገባ ያደርገናል። ለሌሎች የዓለም ክልሎችም ይሄ መርሆ ሊነካ ይችላል የሚል መልእክትም ያስተላልፋል። ያ ደግሞ የከፋ ውጤት አለው። ብሊንከን ዲፕሎማሲያዊ ጉዟቸውን የጀመሩት ሮብለት በዩክሬን ዋና ከተማ ኪቭ ከዩክሬን ፕሬዝዳንት ጋር በመገናኘት ሲሆን በበርሊን ያደረጉትን ጉዞ ሲያጠናቅቁ አርብ ወደ ጄኔቫ ተጉዘው ከራሽያ የውጭ ጉዳይ ሚኒስቴር ሰርጊ ላቭሮቭ ጋር ይገናኛሉ። ራሽያ ዩክሬን የኔቶ አባል ሆና እንደማትቀላቀል የምዕራቡ ዓለም ማረጋገጫ እንዲሰጣት የጠየቀችው ጥያቄ ውድቅ መደረጉን ተከትሎ ለውይይት ሊቀርቡ የሚገቡ በርካታ የጸጥታ ጉዳዮች እንዳሉ ተንታኞች ይገልጻሉ። ለውይይት ያልቀረቡ የተወሰኑ ጉዳዮች አሉ። ነገር ግን በአውሮፓና በሩሲያ የሚካሄደው የሚሳይል ግንባታ፣ በሁለቱም ወገኖች የሚደረጉ ወታደራዊ ልምምዶች፣ በሩሲያም በኔቶም የሚካሄዱ የሚሳይል ማሰማራት ተግባራት፣ የኔቶን ወታደራዊ ልምምድ የመሰሉ ጉዳዮች በውይይቱ መነሳት ይችላሉ። ፕሬዚደንት ፑቲን ነገሮችን ማረጋጋትና ጸብ በማይጭር መልኩ ነገሮችን መቋጨት ካሰቡም ያም የውይይቱ አካል መሆን አለበት። ራሽያ ወታደሮቿን በዩክሬን ድንበር አቅራቢያ ልምምድ ሲያደርጉ የሚያሳይ የቪዲዮ ምስል መልቀቋን ተከትሎ ጉዳዩን በቅርበት የሚከታተሉ ባለሙያዎች ሞስኮ የምታደርገው ወረራ የሚጸጽታት እንደሚሆንና ብዙ ወደሚያስከፍል ረጅም ጦርነት እንደሚያመራም አስጠንቅቀዋል። ስመኝሽ የቆየ ወይም ሊሊነች የዲፕሎማሲ ዘጋቢያችንን ሲንዲሴንን ዘገባ ያስደመጠችን። ክቡራትና ክቡራን አድማጮች የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። ዝግጅቶቻችንን እስከ ምሽቱ አራት ሰዓት ድረስ አብራችሁን ሆናችሁ ቆዩና ተከታተሉ። አሁን ከምሽቱ ሶስት ሰዓት ከሰላሳ ስድስት ደቂቃ ነው። በስቱዲዮ ሰዓት አቆጣጠር መሠረት ከሁለት ሰዓት ተኩል እስከ 3 ሰዓት በአፋን ኦሮሞ ከ4 ሰዓት እስከ 4 ሰዓት ተኩል በትግርኛ ዝግጅቶቻችን ይቀጥላሉ። ከሁለት ሰዓት እስከ ሁለት ሰዓት ተኩል ደግሞ በ19ና በ25 ሜትር ባንድ ጋቢና በሚል ርዕስ የሚዘጋጀውን የወጣቶች ፕሮግራምም እንድትከታተሉ እንደዚሁ እጋብዛለሁኝ። በዌብ ላይ ለምትከታተሉን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ያለን በማኅበራዊ መገናኛዎቻችን አት ቪኦኤ አምሃሪክ ላይ ያለን። አስተያየቶቻችሁን ለመስጠት ለምትፈልጉ ደግሞ በኢሜይል ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም እንዲሁም በስልክ በተዘዋዋሪ የስልክ መስመር 2022059942 የውስጥ መስመር 14 ላይ ብትደውሉ በተቀረጸው መመሪያ መሰረት ሐሳቦቻችሁን ብታኖሩ ለአድማጭ እናቀርብላችኋለን። ሳተላይትም ላይ እንገኛለን። ኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ነው አድራሻችን። ይቀጥላል ዝግጅታችን። የሰዓቱ ፕሮዲሰራችን ኤልያስ አስማረኑ፣ ስቱዲዮ ውስጥ ቴክኒሻኑ ኔልሰን ሎፔዝ ነው። ስለ ኔልሰን ሎፔዝ ትንሽ ልንገራችሁ። ትውልደ ኬፕ ቬርዴ አሜሪካዊ ነው። በቀደም ወደ ስቱዲዮ ስገባ ተወራርደን ነበረ ዋልያዎቹ እና ብሉ ሻርኮቹ ሲገናኙ ሰማያዊ ሻርኮች ማለት ነው። አሁን ዋሊያዎቼን ቀረጠፈና ይፎክርብኛል። ስገባ እኔንም ቀርጥፏል። አሁን ይዘንጣል። ለማንኛውም እንገናኝ ብየዋለሁ። ዋሊያዎች አደራችሁ እንዳታሳፍሩኝ። ለሚቀጥለው ጊዜ የስቱዲዮ ቪዲዮና ድምፅ ቅንብር ቻርልስተን ማክ ነው። የቪዲዮ ኤዲተሮቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው ዋና አዘጋጅ ሲሆን፣ ግርማ እኔም እያስተናግድኳችሁ ያለሁት ሶሎሞን አባተ ነኝ። ይቀጥላል ዘገባችን። ተከታዩ ዘገባ ወደ ጎንደር ይወስደናል። አስቴር ምስጋናው እዛ ነበረች። በኮቪድ-19 ወረርሽኝ እንዲሁም በአካባቢው በነበረው ጦርነት ምክንያት በውጥረቱም እጅግ ተቀዛቅዞ የነበረው የቱሪዝም እንቅስቃሴ አሁን እያንሰራራ መሆኑን ሰው እየተናገረ ነው። ጎንደር ላይ ሰሞኑን ጥምቀቱንም ለማየት እንዲሁም የአካባቢውንም እንቅስቃሴ ለመከታተል አስቴር ምስጋናው ከባህር ዳር ወደ ጎንደር ሄዳ ነበረ። ተከታዩን አጠናቅራለች። ናሪያ በሆነችው የጎንደር ከተማ ሶስት ቀናትን አሳልፊያለሁ። በእነዚህ ቀናት ከተማዋ በእንግዶች ተጨናንቃም ተመልክቻለሁ። የመኝታ አገልግሎት የሚሰጡ ሆቴሎች በመጣበባቸው የዩኒቨርስቲ ግቢዎች፣ የሃይማኖት ተቋማትና የግለሰብ መኖሪያ ቤቶች የእንግዶች ማረፊያ ሆነው ነው የሰነበቱት። በምሽት አዝማሪ ቤቶች ለመዝናናት ያሰበ ሰውም ረዣዥም ሰልፎችን ጠብቆ መግባት ግድ ሆኖበት ተመልክቻለው። ጎንደር እና በዙሪያው ያሉ የመስህብ ቦታዎችን ለመጎብኘት የሚመጡ ቱሪስቶች ከቅርብ ጊዜ ወዲህ መበራከታቸውን የማዕከላዊ ጎንደር ዞን ባህልና ቱሪዝም መምሪያ ተወካይ ኃላፊ አቶ አስናቀው አዳነ ይናገራሉ። በእርግጥ ጎንደር ከማንኛውም እንትን በላይ የዚህ የህልውና ጉዳዩ ትንሽ አስኪ ስለነበር፣ ባህልና ቱሪዝም ደግሞ ኮሽታን ነገር አይወድም። ከዛ አንፃር ለባህሪው አንጻር በጣም የጎዳው የእኛን አካባቢ ነው ማለት ይቻላል። ለዚህ አሁን ግን ከዛ በመነሳት ጸጥታውም ሁኔታ ደና የሆነ አካባቢያችን ሰላም እየመጣስ በመሆኑ ኮቪድም ላይም ያለው ጥንቃቄ ጠንከር ያለ በመሆኑ በዓላትም እየተቃረቡ እና እየደረሱ በመሆኑ በዚህ ላይ ተደራራቢ ቅስቀሳና ህዝባችን ጋር በመስራታችን አሁን የሚመጡ ቱሪስቶችም በርካታ ናቸው። የተዘጋጁ የጉብኝት ቦታዎች ሁሉ በየገጠር ወረዳዎቻችን አሉ። ለምሳሌ እንደነ ጎርጎራ እንደ ጉዛራ ጎንደር ዙሪያ ማለት ነው። ወደ ሰሜን የሚሄደው ለምሳሌ ሰሜን ጎንደር ተብሎ እንደ ዞ እንዲከፈልም የኛን የእኛን ይህን ሳይነካ አይሄድም። የእኛን መስመሮች፣ የጉብኝት ቦታዎች፣ የተፈጥሮ ቦታዎችን ለቱሪስት ሳቢ የሆኑ ቦታዎች አሉ ሶየ ውናኒያ የሚባሉ ከ ተራስ ዳሽን ተራራ ሳስና ለታ ፈጥረው የሚገናኙ እሱን የጎበኘ የሚሄድ ቱሪስቶች ሰሜንን የሚነኩ የእኛንም ነክተው እያለፉ የተጎበኘ ያለበት ሁኔታ ነው ያለ። አሁን አበረታች ነገሮች ይታያሉ ማለት ይቻላል። በጎንደር ከተማ የሚገኘው የሄርፋዚ ሆቴል ባለቤት አቶ ፋንቱ ጎላ የቱሪዝም ዘርፉ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ተቀዛቅሶ መቆየቱን ተናግረዋል። ቱሪዝም ከሰዎች አንድ ቦታ ወደ አንድ ቦታ የመንቀሳቀስ ጋር የተያያዘ ነው። በኮቪድ-19 ምክንያት በዓለም ውስጥ ምንም አይነት የቱሪዝም እንቅስቃሴ አልነበረ። ከቅርብ ጊዜ ውስጥ ወዲህ ያው በተፈጠረው ሰላም ሁለተኛ ደግሞ የህዝብ ህዝብ ሪሊ ለዚህ በሽታውን በተቻለ መጠን ኢትዮጵያ ውስጥ ሪ እንዳያስፋፋ በተደረገው ከፍተኛ የሆነ ጥረት በተቻለ መጠን ከሌላ ቦታ ያልደረሰው አይነት ችግር በሀገራችን ውስጥ አልደረሰም። ፓርቲኩላሪ ደግሞ በጎንደር ውስጥ ደግሞ በዚህ በሽታ ብዙም አፌክትድ አይደለም ህዝቡ ማለት ይቻላል። ከዚህ አኳያ የቱሪዝም እንቅስቃሴው ምንም እንኳ የአለም አቀፍ ቱሪዝም እንቅስቃሴ ቢቀንስም የሀገር ውስጥ ቱሪዝም በተቻለ መጠን ብዙ በተለያዩ ለተለያዩ የስራ ምክንያቶች ወደ ጎንደር የሚመጡ አሉ። እንደምታየው ጎንደር የብዙ ማዕከል ነች። ጎንደር ለሱዳን 180 ኪሎ ሜትር ቅርብ ነች። ጎንደር ለትልቁ ተራራ፣ ለሰሜን ራስ ዳሽን ተራራ የ100 ኪሎ ሜትር ራዲስ ውስጥ ያለች ከተማ ነች። ጎንደር ለጣና ሀይቅ አምሳና ስልሳ ኪሎ ሜትር ያለች ጎንደር የሁሉም ማዕከል ስለሆነች ሁሉን ትስባለች። ከዚህ አኳያ በተለያየ የምክንያቶች ቱሪስቶች በዛ ምክንያት ጎንደር በተለያየ ምክንያት ስናስተናገድ ቆይተናል። አሁን ደግሞ ከቅርብ ጊዜ ውስጥ በአንጻራዊ መንገድ በተፈጠረውም ደግሞ ሰላም በሀገራችን በተፈጠረው ሰላም መረጋጋት የኮቪድን ደግሞ በመንግስትን በህዝብን በተደረገው ርብርብ ሪሊ በሽታውን በተቻለ መጠን ህዝባችንን ሳይጎዳ እንዲያልፍ በመደረጉ ምክንያት አሁን የህዝቦችን የህዝባችን እንቅስቃሴ በጣም እየጨመረ ነው። እንቅስቃሴ አለ። ከመሀል ወደ ጎንደር የሚመጣው በተለያዩ የስራ መስኮች የሚመጣው ብዙ ነው። በዚህ ምክንያት የቱሪዝም እንቅስቃሴውን ጎንደር ከዚህ እየመጣ ነው። ለማስጎብኘት ስራ የተሰማራ ወጣት እንዳለ ግርማ ተመሳሳይ ሀሳብ ሰንዝሯል። የሀገር ውስጥ ቱሪዝሙ አሁን ላይ ከፊት ከነበረው ግንዛቤውን ከፍ እያለ ነው። እኛም በእያንዳንዱ ትምህርት ቤት እየዞርን ማስታወቂያ እየሰራ ነው። ስለዚህ የተሻለ ነው ካለፉት ዓመታቶች፣ እንዲያውም አሁን የተሻለ ነው የሀገር ውስጥ ቱሪዝሙን አባይ ስናየው ማለት ነው። ኮቪድ እንግዲህ በመላው ኢኮኖሚውን በጣም ጎድቶታል። በተለይ ደግሞ እኛ የቱሪዝም አካላቶች እጅግ በጣም አስጎብኚዎች እጅግ በጣም ተጎድተናል። ላለፉት ሁለት አመታቶች ያለ ስራ ነው የነበር ነው። ስለዚህ ይሄን ደግሞ እንግዲህ እግዚአብሔር መፍትሄውን እንዲያመጣልን እንለምናለን እንጸልያለን። ትናንት በጎንደር ፋሲለደስ ቤተመንግስት በርካታ የሀገር ውስጥ ጎብኚዎች በቡድንና በግል ሲጎበኙ አግኝቻቸዋለሁ። ከእነዚህ መካከል ወጣት ጥላውን ጽጌ አንዱ ነው። እኔ አመጣጤ እንግዲህ ጎንደር ሲባል ጎንደር ከተማ ብቻ አይደለም ሙሉ ግዛቱን ነው። በቀድሞ ጊዜ በጌምድር የሚባለው ነው እና እስከ ራስ ደጀን ተራራ ድረስ ሄጄ መጎብኘት እቅድ አለን ከጓደኞቼ ጋር። ቅጄ የመጣሁትም እሱን ነው። እንደምታዩት ጥምቀት ራሱን ችሎ ቱሪዝሙን ለማነቃቃት አንድ ግብአት ቢሆንም ነገር ግን ሙሉ ጎንደር መጎብኘት ያለበት ቦታ ነው። ሙሉ አካባቢ መጎብኘት ያለበት ቦታ ነው። ይህ እንዲሆን ደግሞ የቱሪዝም ስራው ላይ ያሉ ሰዎች በተለይ የመንግስት አካላት ሙሉ ትኩረት ሰጥተው ጎብኚዎች የጎንደርን የተለያዩ ክፍሎች እንዲጎበኙ ማድረግ አለባቸው ብዬ አስባለሁ። ስሜ ወንድም ከአባው ብርሃኑ ይባላል። የመጣሁት ከአዲስ አበባ ነው እና አሁን የምንገኘው እዚህ ፋሲል ደስ ቤተመንግስት ውስጥ ነው። እውነት ለመናገር ባየሁት ነገር በጣም ተደንቄያለሁ። ሁሉም ነገር አሚዝ የሚያደርግ ነገር ነው እያየሁ ያለሁት። ከዚህ በፊትም የአክሱምን አይቻለሁ። የአክሱም ፍልፍል አለት ላሊበላንም አይቻሉ አብያተ ክርስቲያናቱም ዘንድ ከዛ የቀጠለ ነው። የአባቶቻችን የህንፃ ጥበብ እዚህ እያዩ ያሉት እስካሁን ሳይፈርሱ፣ ምንም ሳይሆኑ፣ እንደዚህ እንዳሉ ለተጠበቁ መኖራቸው በራሱ ብዙ ነገሥታት ብዙ መንግስታት ብዙ ዘመናት አልፈውበት አሁንም እንዳለ ነው ያለው እና በጣም አስገርሙ የሆነ ተመናገ እና እየተደሰት ይህ በእንዲህ እንዳለ በጸጥታ ምክንያት ለጎብኚዎች ዝግ ሆኖ የቆየው የላሊበላ ውቅር አብያተ ክርስቲያናትና የሰሜን ተራሮች ብሔራዊ ፓርክ ለሀገር ውስጥና ለውጭ ሀገር ጎብኚዎች ክፍት መሆኑን የባህልና ቱሪዝም ሚኒስቴር ማሳወቁን የሀገር ውስጥ መገናኛ ብዙኃን ዛሬ ዘግበዋል። የሀገር ውስጥ ቱሪስቶች ከዚህ ቀደም ብዙ የማይታይበት ነው የነበር። ዛሬ ግን እንደምንመለከተው በርካታ የሀገር ውስጥ ቱሪስቶች ነው ቤተ መንግስቱን ከበው እየተመለከቱ፣ እየጎበኙ ያገኘኋቸው። እነዚህ ከኋላ የምትመለከቷቸው ከአስራ አምስት በላይ የሚሆኑ የራያ ተወላጆች ከራያ ነው ተነስተው መተው እዚህ ፋሲለደስ ውስጥ እየጎበኙ ያገኘኋቸው። ቅልስ ዘውድ ይባላለሁ የምታት ከራያ ኢትዮጵያ የቀደምት ስልጣኔ ባለቤት ሰው ልጅ መገኛ የትልቅ ጥበብ መገኛ ነች እና ለሱም ምስክር ነው። አስቴር ምስጋናው ነች ጎንደር ያጠናቀረችውን ዘገባ ሰሞኑን ያሰማናችሁ። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። በቀሩን ጥቂት ደቂቃዎች ውስጥ እስቲ አጠራጠር ያሉ የዕለቱን መረጃዎች ላሰማችሁ፣ ላካፍላችሁ። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ መሰረት ጎንደር ነገ ምናልባት ጭጋጋማ ትሆን ይሆናል፣ ግን ብራነች። ከፍተኛ ሙቀቷ 30 ዲግሪ ሴልሺየስ ዝቅተኛው 11 ዲግሪ ሴልሽየስ ነው። አዲስ አበባም ተመሳሳይ የአየር ጥራት ሁኔታ ነው ያላት። ከፍተኛ ሙቀቷ 24 ዲግሪ ሴልሽየስ፣ ዝቅተኛው 8 ዲግሪ ሴልሽየስ እንደሆነ ነው የኢትዮጵያ ሜቴሮሎጂ ኤጀንሲ ትንበያ የሚያሳየን። ወደ ኤጀንሲው ዌብሳይት ደግሞ ከገባችሁ ቆንጆ ዌብሳይት ነው ያላቸው ያነጋግራችኋል። ወደ 33 ከሚጠጉ ጣቢያዎች የተጠናቀሩ መረጃዎችን ማግኘት ትችላላችሁ። የኢትዮጵያ ብሔራዊ ባንክ ዛሬ ባወጣው የምንዛሪ ተመን መሰረት የዩናይትድ ስቴትስ ዶላር ባንክ ከእናንተ ገንዘብ ሊገዛ የሚችልበት ዋጋ 49 ከ57፣ ማንኛውም የንግድ ባንክ ማለት ነው። 49 ከ57 ነው የመሸጫ ዋጋ። እናንተ ዶላር ከፈለጋችሁ 50 ብር ከ56 ሳንቲም መግዛት መክፈል ይኖርባችኋል። አንድ ዩሮ 56 ብር ከ50 ሳንቲም ነው። የመግዣ ዋጋው አንድ ፓውንድ 64 ብር ከ60 ሳንቲም ነው። አንድ የአውስትራሊያ ዶላር 11 ብር ከ95 ሳንቲም ነው። አንድ የደቡብ አፍሪካ ራንድ 3 ብር ከ21 ነው። አንድ የሳዑዲ አረቢያ ሪያል 69 ብር ከ79 ሳንቲም ነው። ክቡራትና ክቡራን አድማጮች እንግዲህ የምሽቱ ዝግጅታችን በዚሁ ተጠናቋል። ኤልያስ አስማር ነው ፕሮዲውሰሩ አብሮን የቆየው እንደዚሁም ሎፔዝ ከእኛ ጋር አብሮ ነበረ። በስቱዲዮ ቴክኒሻን የሚያስተናገድኳችሁ ሰሎሞን አባተ ከዋና አዘጋጇ ጽዮን ግርማ ጋር በዚሁ እንሰናበታለን። ጤና ይስጥልኝ። በደህና ደሩ።